ማስፈጫ እየመጡ ባሉበት በአሁኑ ሰዓት ትክክለኛውን መረጃ ከታመኑ ምንጮች በእጅ ስልኮች ላይ የሚገኙበት የነጻ መተግበሪያዎች በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ በሆኑ ስድስት ወጣቶች ተዘጋጅቷል። ስለመተግበሪያው ቡድኑን ወክላ ዳያኒን ሰው ታስረዳለች። ክላሳችን ውስጥ ክሬት ያደረግነው ቲማለን ስድስት ነን። ምንድን ነው የምናደርገው? ኤኒ ፕሮብሌም እንለያለን። ከዛ ክላስ ውስጥ የተማርነውን ነገር ተግባራዊ እናደርጋለን ማለት ነው። ሰው ሰራነ አፕሊኬሽን ምንድነው? በአሁኑ ወቅት የሀገራችን እንዲሁም የዓለም የሕልውና ስጋታችን ሆነው ስለ ኮቪድ ናይንቲን ለማህበረሰባችን አዌርነስ ክሬት የሚያደርግ አፕሊኬሽን ነው ማለት ነው። ይሄ መተግበሪያ ወይም አፕሊኬሽን ያለው ፊቸር ስለ ኮሮና ቫይረስ ምንነት የሚያስረዳ ሽን አለው። ከዛ ምልክቶቹ ምንድን ናቸው ብሎ በፎቶም በጽሁፍም የሚያስረዳ አለው። ከዛ መከላከያ ዘዴቹ ምንድን ናቸው ብሎ ከዛ መተላለፊያ መንገዶቹ እኛ ሀገር በጣም ሚሽ እየሆነ ያለው ጭንብል አጠቃቀም፣ እንዴት መጠቀም አለብን፣ መቼ መጠቀም አለብን፣ ማን መጠቀም አለበት የሚለውን ይዟል። አይበለውና በበሽታው ግን ምን አይነት ጥንቃቄ ማድረግ አለብን፣ እኛም ቶሎ ለማገገም ሌላም ሰው ደግሞ ለበሽታው ተጋላጭ ሳናደርግ፣ ከዛ ውጭ ስለዚህ በሽታ ሰዎች በተደጋጋሚ የሚያነሳቸው ጥያቄዎች አሉ። እነሱም ጥያቄዎች ከመመልሶቻቸው ጋር አድርገን አስቀምጠናል። ከዛ ውጭ ዓለም አቀፋዊ፣ ሀገራዊ፣ እንዲሁም አህጉራዊ የሆነ ስለ ኮሮና ቫይረስ ስታቲስቲክስ አለን። በተጨማሪ ያው ጤና ጥበቃ ሚኒስቴር እና የተለያዩ ክልሎች አዘጋጇቸው ነጻ የስልክ መስመር መደወያዎች አሉ። እሱ ጋር ማወቅ ሳይጠበቅባቸው ሰዎች በቀጥታ የሚደውሉበት እንትን ትችላለን ማለት እዛ። በተጨማሪ ያው የእኛ መተግበሪያ ቀመው ዳታቤዝ ሪልታይም ዳታቤዝ ነው ማለትም በየትኛውም ሰዓት የኛን የሞባይል መተግበሪያ የሚጠቀም ሰው የሚያገኘው መረጃ አፕቱዴትድ የሆነ ከደብልኤችኦ ወይም ደግሞ ከኢትዮጵያ ጤና ጥበቃ ሚኒስቴር የሚወጣውን አፕቱዴትድ የሆነ መረጃ ነው። እኛ መጀመሪያ ይህ ፕሮብሌም ሶልቭ ለማድረግ ስንነሳ ሁለት ምርጫዎችን ይዘን ነበረ። አንደኛው የሞባይል አፕ ይሁን ወይስ ዌብሳይት ይሁን ግን ምንድን ነው የተስማማነው፣ ብዙ ኢትዮጵያዊ ስማርትፎን አለው ከዛም ከዌብሳይት ገብቶ እኒያን ከመፈለግ ይልቅ ወይም ስለዛ መረጃ ከመፈለግ ይልቅ ስልኩ ጋር አንድ መተግበሪያ ኑሮ የሆነ አይከን ተጭኖ ነው ገብቶ ኤኒ መረጃ አንድ ላይ ኮምፓይል ሆኖ ቢያገኝ የተሻለ ነው ብለን ተስማምተን ነው የሰራነው። ለጊዜው የየትኛውም የአንድሮይድ ፎን ጋር ይሰራል። ያው በጣም ኢትዮጵያ ውስጥ ተጠቃሚ ብዙ ተጠቃሚ ያለው አንድሮይድ ሲሆነ ወቅ የሚፈጥር ለአንድሮይድ ነው። እነዚህ ወጣቶች ከዚህ ቀደምም የሰሯቸው ስራዎች እንዳሉ የምታስረዳው ዳያን፣ አሁን ላይ ኮቪድ አስራ ዘጠኝን በመረጃ ለመዋጋት የሰሩት መተግበሪያ በቅርቡ አማኒነት ባላቸው የመንግስት አካላት በኩል ለህዝብ ተደራሽ እንዲሆን ጥረት እያደረጉ መሆኑንም ታስረዳለች አፕሊኬሽኑ ኤኒዋን ለመጀመሪያ ጊዜ ማሰገሪያ ከፍቶ ለተጠቀመ ሰው እንዲሆን አድርገን የሚሰራ ነው። በጣም በቴክኖሎጂ ለሄደ ሰው ወይም ብዙ ለሚያቅም ሰው ለመጀመሪያ ጊዜ ሞባይል ለሚጠቀምም ሰው አድርገን በጣም ሲንክል አድርገን የተሰራ ነው። ያው የት ያገኝታል የሚለው እስካሁን ባህር ዳር ዩኒቨርሲቲ ሚኒስትር ኦፍ ሃይዝ እና ከኢኖቬሽን ሚኒስተር ጋር እየተነጋገረ ያለበት ሁኔታ ነው። እነሱ ጋር ተነጋግረ እነሱ ኦፊሻል ካደረጉት ፕላይስቶር ላይ የሚቀርብበትን መንገድ ይጠቀማሉ። አሁን ፕላይስቶር ኮሮና ቫይረስ ኦፊሻል ካልሆኑ ሳይቶች የሚወጡ መተግበሪያዎችን ፕላይስቶር ላይ አስቀምጥም። በእነሱ በኩል ከተሳካልን በእነሱ በኩል እንሄዳለን። ካለያ ግን አይተነው መረጃው መረጃ መድረስ ስላለበት ወይም ደግሞ ይሄ አፕደት በአሁኑ ሰዓት በጣም ኢምፖርታንት ስለሆነ የተለያዩ ቴሌግራም ቻናሎች እና እኛም ሶሻል ሚዲያዎችን ላይ ጎግል ድራይቭ ላይ አስቀምጠን ሊንኮም እናስቀምጣለን ብለናል። ይሄ በጎ ፈቃድ ስራ ነው። እኛ ኢቨን ፕሮሞሽን እንኳ የለውም። አድስ የሚባል ነገር አለው አንትን ዲቨሎፐሮች ገቢ የሚያገኙ በዚህ ከባድ ወቅት እኛ መድረስ ከቻል ወይም የሆነ ነገር መስራት ከቻል እኛ በጣም በቂ ነው። ለእኛ ትልቅ ፋይ ስጠት በጣም አቅም ያላቸው ልጆች ናቸው። ጓደኞች ከዚህ በፊት የተወሰኑ ነገሮች ሰርተናል። ለምሳሌ የግእዝ ዲክሽነሪ አሁን ከረንት ላይ ያለው የግእዝ ዲክሽነሪ ሀምሳ ብር ነው የሚሸጠው። ሰው ለምን ፍሬ አይሆንም ብለን ዲክሽነሪን ስካውንት ላይ ስቶር ላይ አለወጣም ግን ሰርተን ጨርሰናል። ከዛም በተጨማሪ አንድ ስታርታፕ አለን። በዚህ አጋጣሚ ኢትዮፕ ሳይት ነው የሚባለው ኦንላይን የኢትዮጵያን ኳሊቲ ኦፍ ኤዱኬሽን ሲስተምን ሳፖርት ለማድረግ ኦንላይን ትምህርትን በአማርኛ ለምን አቬለብል ይሆ አንድን ትምህርት ስኪል ቴክኒካል ተርሞች እንዳሉ ሆነው ግን ለምን ኮንቴንቶቹ ለምን በአማርኛ ቀለል ባለው ለምን አናስተምርም? ከዛም በተጨማሪ በሳምንት ሁለት ሰዓት በሳምንት ሁለት ሰዓት ተብሎ አንድ ሰው ብቅሉን ብለና ነ ሰው አንድ ተማሪ መማር እስከፈለገ ድረስ ለምን ሪሰርሶች ኦንላይን ለምን አይኖሩም እንደሚ ኢኒሽሽን ይሄም የኢትዮጵያ የተባለውን ፕሮጀክት ጀምረናል። ኢትዮጵያ ሶሉሽንስ ያስተዋ ሸፈን ኦንላይን ፕላትፎርም ፕሮጀክታችንን አስገብተን የጎተን ከተከፈተላቸው አምስት ፕሮጀክቶች ውስጥ አንዱ ነው ማለት ነው። ዳያን እና ጓደኞቿ ይህንን የስልክ መተግበሪያ ከአማርኛ ውጪ በሌሎች ሀገረኛ ቋንቋዎችም የመስራት እቅድ ያላቸው ሲሆን አሁን ላይ በትግረኛና በኦሮምኛ ቋንቋዎች መተግበሪያውን ይፋ ለማድረግ እየሰሩ መሆኑን አጫውታኛለች። ለአሜሪካ ድምጽ ሬዲዮ ኤደን Washington DC.